የኤርትራ የልዑካን ቡድን ዛሬ አዲስ አበባ የገባው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና ኤርትራ መካከል ከጎርጎሪዮሳዊው 1998 እስከ 2000 ዓ ም የተካሄደውን የድንበር ጦርነት ያበቃውን የአልጀርስ ስምምነት ኢትዮጵያ ካላንዳች ቅድመ ግዴታ እንደምትቀበልና የድንበር አካላይ ኮሚሽኑንም ውሳኔ ሙሉ ለሙሉ ተግባራዊ እንደምታደርግ ያስታወቁበት ውሳኔያቸው ከኤርትራ ፕሬዚደንት ኢሳያስ አፈወርቂ በኩል ባለፈው ሳምንት ያገኘውን አዎንታዊ ምላሽ ተከትሎ ነው። የኤርትራ ፕሬዚደንት አማካሪና የፖለቲካ ጉዳዮች ኃላፊ አቶ የማነ ገብረአብ፣ የኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳሌህና በአፍሪቃ ህብረት የኤርትራ አምባሳደር አቶ አርአያ ደስታ የሚገኙበት የልዑካነ ቡድን ከሁለቱ ሀገራት የ20 ዓመት ይፋዊ የግንኙነት መቋረጥ በኋላ አሁን በአዲስ አበባ የመጀመሪያ ግንኙነት ያደረጉበት ሁኔታን የጀርመን አፍሪቃ ተቋም ፕሬዚደንት ኡሺ አይድ በሁለቱ ሀገሮችና በህዝቦቻቸው ዘንድ ተስፋ የፈነጠቀ የሚሞገስ እርምጃ ብለውታል። ይህን የዛሬውን ግንኙነት ታሪካዊ ይለዋለሁ። በኤርትራና በኢትዮጵያ መካከል ላለፉት ሀያ ዓመታት አንዳችም ዲፕሎማሲያዊ ግንኙነት ስላልነበረ አሁን ይህ የመጀመሪያ እርምጃ በመወሰዱ ደስ ብሎኛል። ምክንያቱም በሁለቱ ሀገራት መካከል ለብዙ ዓመታት የዘለቀው ውዝግብ ሲታሰብ የኢትዮጵያ ጠቅላይ ሚኒስትር የደረሱበት ውሳኔ በጣም ከፍተኛ ቆራጥነት የታየበትና የኤርትራው ፕሬዚዳንት ኢሳያስ አፈወርቂም ለኢትዮጵያ ግብዣ አዎንታዊ መልስ የሰጡበት ነው። የዛሬው የአዲስ አበባው የኢትዮጵያና የኤርትራ ከፍተኛ ባለስልጣናት ግንኙነት የሁለቱን ሀገራት የድንበር ውዝግብ በማብቃቱ ረገድ የሚረዳ አዎንታዊ እርምጃ መሆኑንም ብሪታንያዊው ጋዜጠኛ ማርቲን ፕላውት ገልጿል። ይህ የመጀመሪያ ግንኙነት ከ20 ዓመት አንዳችም እንቅስቃሴ ካልታየበት የድንበር ውዝግብ በኋላ እንደተወሰደ በጎ እርምጃ ይቆጠራል። በዚህ ጦርነትም ሰላምም የሌለበት በተባለ ውዝግብ በመቶ ሺህ የሚቆጠሩ ጦር ኃይላት ፊት ለፊት ተፋጠውና አልፎ አልፎም ከድንበር ባሻገር ሲታኮሱ እንደቆዩ ይታወቃል። እና ይህንን ፍጥጫ ወይም ግጭት የሚያበቃ ማንኛውም እርምጃ በጣም ተቀባይነት አለው። የኢትዮጵያና የኤርትራ ችግሮች በአንድ ግንኙነት ብቻ የሚወገዱ እንዳልሆኑ የገለጹት ኦሺአይድ ከሁለቱ ወገኖች በኩል ሌሎች ተጨባጭ እርምጃዎች እንደሚጠበቁ ተናግረዋል። በፖለቲካው ዘርፍ ይህ የመጀመሪያ እርምጃ በሁለቱ ሀገሮች መካከል ያሉትን ችግሮች ሁሉ ሊያስወግዱ የሚያስችሉ ሌሎች ውይይቶችም እንደሚከተሉ የሚጠቁም መሆን አለበት። የዛሬው ግንኙነት ለሁለቱ ሀገራት የመጀመሪያ የመቀራረብ እርምጃ በር ከፋች ብቻ ነው። ስለዚህ ሌሎች ተጨማሪ እርምጃዎች ያስፈልጋሉ። ኡሺ አይድ እንደሚሉት የዛሬው የኢትዮጵያና የኤርትራ ከፍተኛ ባለስልጣናት ግንኙነት ኢትዮጵያና ኤርትራ ሌሎች ለምሳሌ ድንበር ማካለልን፣ ዲፕሎማቲክ ግንኙነታቸውን መልሰው ማደስንና መሰል እርምጃዎችን ከመውሰዳቸው በፊት በመካከላቸው የጠፋውን መተማመን እንደገና ለመመለስ የሚያስችላቸው የመጀመሪያ መቀራረብ እርምጃ አድርገው ተመልክተውታል። ልክ እንደ ኦሺአይድ ጋዜጠኛው ማርቲን ፕላውትም በሁለቱ ሀገራት መካከል መተማመኑ መልሶ ሊፈጠር ይገባል ይላል። እርግጥ ነው መወገድ ያለባቸው ግዙፍ እንቅፋቶች አሉ። እንደ ዋነኛ የሚጠቀሰው በሁለቱ መካከል ያለው አለመተማመን ነው። ምክንያቱም እርስ በርስ በጥርጣሬ ሳትተያይ ለዚህ ያህል ረጅም ጊዜ ፍጥጫ ላይ ልትቆይ አትችልም እና የመጀመሪያው ተግባር መሆን ያለበት እምነትን መልሶ መፍጠር ነው። በጥርጣሬ የሚተያዩትን ኢትዮጵያና ኤርትራን በማቀራረቡ ረገድ የሁለት ዓመቱን የድንበር ጦርነት ያበቃው የአልጀርስ ስምምነት ሲፈረም በታዛቢነት የተገኙትና ስምምነቱ ተግባራዊ መሆን አለመሆኑን የሚጠባበቁት ሀገራትና ዓለም አቀፍ ድርጅቶች የድንበሩን ውዝግባቸውን ለማብቃት ሁለቱ ሀገራት አሁን የጀመሩትን ጥረታቸውን በማሳካቱ ረገድ ከፍተኛ ሚና ሊይዙ እንደሚገባ ማርቲን ፕላውት አስገንዝበዋል።